ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በአሜሪካዊው ደራሲ አርተር ሚለር የተደረሰ ዴዝ ኦፍ ኤ ሴልስማን የተሰኘ ተውኔት የአባወራ ጉዞ በሚል ርዕስ ተተርጉሞ ኢትዮጵያ ውስጥ ለመድረክ በቅተዋል። ከተሳታፊ ከያናን ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙስ ይመራለው፣ ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ደራሲ አርተር ሚለር የተደረሰ ዴዝ ኦፍ ሴልስ ማን የተሰኘ ተውኔት የአባወራ ጉዞ በሚል ርዕስ ተተርጉሞ ለመድረክ በቅቷል። በኢትዮጵያ የዩናይትድ ስቴትስ ኤምባሲና በብሔራዊ ቲያትር ትብብር ለመድረክ የበቃው የተውኔቱ ጭብጦች ቦታና ጊዜ የማይገድባቸው መሆናቸውን ኤምባሲውና ኢትዮጵያኑ አዘጋጆች ተናግረዋል። ዋናው ገጸ ባህሪ ዊሊና ቤተሰቡ የሚያልፉበት የህይወት ውጣውረድ የወቅቱን የኢትዮጵያን ህይወትና የኑሮ ጫና እንደሚያሳይ የገለጹም አሉ። ኬኔዲ አባተ ቀጣዩን ዘገባ ልከዋል። የአባወራ ጉዞ ባለፈው እሁድ የካቲት 26 በብሔራዊ ቲያትር ለመድረክ የበቃ አዲስ የትርጉም ተውኔት ነው። መቼቱን እንደ አውሮፓውያኑ አቆጣጠር የ1940ዎቿን አሜሪካ ያደረገውንና በአርተር ሚለር የተደረሰውን ዴዝ ኦፍ ኤ ሰልስማን የተሰኘ ተውኔት የአባወራ ጉዞ በሚል ርዕስ ተርጉሞ ፕሮዲስ ያደረገው ደራሲና ተዋናይ አለማየሁ ገብረዮት ሲሆን አንጋፋው ከያኒ ተክሌ ደስታ አዘጋጁ ነው። የህልማቸውና የኑሮ ጥናቸው ያልተሳካላቸው የአንድ ቤተሰብ አባላት የሆኑ አሜሪካውያንን እጣ ፋንታ የሚያስቃኘው ተውኔቱ ለመድረክ ከበቃበት ከ1949 ወዲህ የ20ኛው ምዕት ዓመት የአሜሪካ የቲያትር ምልክት ሆኖ የዘለቀ በርካታ የኪነ ጥበብ ሽልማቶችንም ማሸነፍ የቻለ ተወዳጅ ስራ ነው። የተውኔቱ ዋና ገጸ ባህሪና የቤተሰቡ አባወራ ዊሊ ሎማን ለራሱ ካለው የተጋነነ ምልከታ ባለፈ ልጆቹን ከገሃዱ ዓለም ጋር ተቃርነው በራሱ ፍላጎትና ህልም ሊ ቀርጻቸው የሄደበት ርቀት የሚያስከትለው መዘዝ በቲያትሩ ይቃኛል። የተውኔቱ ተርጓሚና ፕሮዲሰር አለማየሁ ገብረ ህይወት የቲያትሩን መልእክት ያስረዳል። አባትየው ልጆቹ እንዲደርሱ የሚፈልገው መንገድ አለ። ግን መንገዱን የሚያሳይበት መንገድ ሳሳት መንገድ ነው እና ቲያትሮን ላይ እንደሆነ መጨረሻ ላይ ቢፍ የሚባለው ካራክተር ወደ ራሱ መመለስ ይጀምራል። እስከ ዛሬ በሐሰት ዓለም ነው ይኖር ነው፣ ከሀቁ ርቀን እውነቱን ደብቀን የትም ስለማንደርስ እውነቱን እነጋገር ይላል እና ምንድነ መጨረሻ የሚለው ተጠያቂው አንተ ነህ ይለዋል አባቱ ለምን ከአቅሜ በላይ የውዳሴና የአድናቆት ጋጋታ እያሸከምከኝ የሌሎችን ትዕዛዝ ዝቅ ብዬ እንዳልቀበል ስላደረግከኝ ነው ይለዋል። አየ መልሶ ከሳሽ ይሆንበታል። እሱ መጨረሻ ላይ ገባው ሪያሊቱ የት እንደሆነ ችግሩ። ምክንያቱም ሄዶ በሰዓት አንድ ዶላር ይከፍለኛል አለ ከብት ጥበቃ አለው እና እዛ ስራ ነው ከብት ርቢ ምንም፣ እና ከባዝራ እና ከውርንጫ ጋር ስራ ገጥላሉ። ለአንድ ዶላር ብዬ ምናምን ብሎ ጥሎ ይመጣል። እዚህ ሲመጣ የተቻለ ነገር አላገኘም። ስለዚህ ምንድን ነው መስራት እስከቻለ ድረስ መኖር ትችላለህ ነው። መስራት ያልቻለ ሰው መኖር አይቻልም አይችልም። እና ያንን ትምህርት አድርገን መውሰድ አይፈልግም። ማለት እንዲ ህልም እንዲኖራቸው ያስፈልጋል። ህልማቸው ግን በእውነት ላይ የተመሰረተ እንዲሆን ያስፈልጋል። በእነዚህ በገጸ ባህርያቱ አማካኝነት ህይወታቸውን እንዲቃኙበት ኢትዮጵያ ውስጥ እንደምታውቀው ትልቁ ችግሩ ስራ አጥነት ነው። መንግስታት ትኩረታቸው ፖለቲካና ስልጣን ላይ ስለሆነ ብዙ ላይ ተኩርበት አይፈልጉም እንጂ ይሄን ብትፈታ የሀገሪቱን ትልቁ ችግር ትፈታለህ። ምክንያቱም ስራ ያለው ሰው ህይወትን ይቀምሳል። ህይወትን የቀመሰ ሰው ለመኖር ይጓጓል። ስራ ያጣ ሰው ግን ለመሞት ደንት አይኖረውም። ኑሮ ያስጠለዋል። እንደም መሞት ሊመርጥ ይችላል። ለዚህ ነው ድንጋይ አውሯሪ የሚያደርጓቸው ወጣቶች እንኮ። የአባወራ ጉዞ ተውኔት የኢትዮጵያውያንን ህይወት እንደሚያንጸባርቅ የሚገልጸው የተውኔቱ አዘጋጅ አንጋፋው ከያኒ ተክሌ ደስታ፣ የቲያትሩ ገጸ ባህርያን ህይወት ራሱና ልጆቹ የኖሩት ታሪክ እንደሆነም ለአሜሪካ ድምፅ ተናግሯል። ከኢትዮጵያ ሰዎቹም ወይንም ደግሞ ከሀገሬ አልፎ የሰው ልጅ ታሪክ ነው። ማን ነው በራሱ የማይኮራ? ባዶ ሆኖ ራሱን ኮፍሶ የማያሳይ ማን አለ? ሁሉም አለኝ ነው የሚለው። ግን ችግሩ ወደ ውስጥ ሲገባ ነው። እና ይሄ ለእኛ ሀገር ቅርብ ነው። የዋናው ገጸ ባህሪ እና የልጆቹም እኔ ያለፍኩበት ነው። ምክንያቱም አባትዬ እንደም ያደርገው የብዙዎቹ ችግር እኮ ስራ ሊያስክም ነው ወይም ትምህርት አልጨረስክም ነው ዶክተር ትሆናለህ እያለ ያስተምረዋል። እሱ ግን ግብርና ውስጥ መግባት አለበት። አባቱን ፈቃድ የሚታየው ነገር የአባቱ ፈቃድ ነው፣ የሚታየው ነገር አባቱ ነው። ስለዚህ የአባቱን ምኞት ለመሙላት ሊሆን የማይችለው እንትን ውስጥ ገብቶ ይማራል። ሲወጣም ደስተኛ አይደለም። አይ እኔ ልጄን ነርስ ሆና እንድትወጣ ብዙ ትግል አድርግም። በእሷና በእኔ መካከል ከፍተኛ ግጭት ተፈጥረዋል። ግን አሸንፋ ሄደች። የራሷን ፍላጎት የያዘች ሰክሰስ ነች። ያ ይቆጨኛል። ከመጀመሪያው ለምን አልደግፍኳትም? አይ ያ ያሳዝነኛል። በእውነት ነው የምልህ፣ ያ ያሳዝነኛል በጣም። ሌሎቹ በራሳቸው መንገድ ሄደው ነው ሰው የሆኑት። እኔ ንገረ እኔ በእኔ ምኞት አይደለም የሄዱት። በራሳቸው መንገድ ሄዱ። መጨረሻ ላይ ለቀኳቸው? ግን የሚያኮሩ ልጆች ወጡልኝ። አይ ይህንን ማወቅ አለበት ማህበረሰቡ። በቲያትሩ ላይ የዋና ገጸ ባህሪው ዊሊ ሎማን ሁለተኛ ልጅ የሆነውን የሃፒ ገጸ ባህሪ ተላብሶ የተወነው ሄኖክ በሪሁን ከመተወን ባለፈ በቲያትሩ ለራሴ ሕይወት ትምህርት አግኝቼበታለሁ ይላል። እንግዲህ ይህን ትያትር አብዛኛው ሰው ከራሱ ህይወት ጋር የሚቆራኝ ነገር ነው ያለው እና በትክክል እኔ ይህን ትያትር መጀመሪያ ሳነበውና ጥናትም ላረግ ለመስራት ጥናትም ሳረግ የተረዳሁት ነገር ወደ ራሴ ህይወት ነው የገባሁት። ዋናው ገጸ ባህሪ ዊሊ ሎማን ህይወቱን ስኬታማ ለማድረግ እንዲሁም የልጆቹን ህይወት ለማቃናት የሚሄድበት መንገድ የተሳሳተ በመሆኑ በመሆኑ ሲረዳ ራሱን ወደ ሞት ነው የተጓዙ ወደ ሞት አድርሶት እስከ ሞት ድረስ ያ ዲፕሬሽን፣ ያ ጭንቀት፣ ያ ሁላ እንትን ወደ ሞት አድርሶታልና እኔ በህይወቴ ልጆች የሁለት ልጆች አባት ነኝና ልጆቼን እንዴት ነው ማሳደግ ያለብኝ በምን አይነት መንገድ ነው ህይወታቸውን፣ እንዴት ነው መምርጥ ማለት መምረጥ ነው ወይስ በትክክል እነሱ የሚኖሩትን ደስታቸውን፣ ህይወታቸውን፣ ህልማቸውን፣ የወደፊት ስኬታቸውን መርዳት ነው የሚለውን ነገር በትክክል እንድረዳና የልጆችን የማሳደጊያ ቅርጽ ምን ማለት መምሰል እንዳለበት ራሴ ከሌላ ከንትንሰ ራሴን እንድመክር በትክክል መንገድ ሰጥቶኛል ብዬ አስባለሁ። የተውኔቱ መቼት የዛሬዋን ኢትዮጵያ የኑሮ ፈተና እንደሚያሳይም ነው ሄኖክ በሪሁን የሚገልጸው። ይሄ ደሰልስማን የሁለተኛው የዓለም ጦርነት አካባቢ የተሰራ ትያትር ነውና፣ ስለዚህ አሜሪካኖቹ ማህበራዊ ቆሱን የሚያሳይ የታሪክ መዋቅር ነው። አርሰር ሚለር የጻፉ በተመሳሳይ ሁኔታ አሁን አገሪቱ የኛ ሀገር ያለችበት ማህበረሰቡ ያለበት ሁኔታ ከጦርነት መልስ ነው። ከባድ የሆነ ኢኮኖሚ ቀውስ ያለበት ጊዜ ላይ ያለ ነው እና አንድ የመንግስት ሰራተኛ በጣም ትልቁ ደሞዝ ነው አስር ሺህ ብር ትልቁ ደሞዝ ነው። አብዛኛዎቹ የመንግስት ሰራተኞች ከዛ በታች ነው ደሞዝ እና አሁን የቤት ኪራይ ከፍለ ለመኖር ጠባብ አፈር ቤት ያለች አይነት ውስጥ ለመኖር ሚኒመም ከአምስት ሺህ እስከ ስድስት ሺህ ብር ያስፈልጋል። አፈር ሜዳ ያለው ያሁን ሊሾ ያልሆነ ማለት ነው። እና እንደዚህ አይነት ኑሮ ነው እየተገፋ ያሉ። አብዛኛው ሰው ከከተማ ከዚህ ከመሀል ከተማ ካለው ከተማ እየወጣ ወደ ዳር ከተማ ያለው ከተማ ነው ያደኩት። አራት ኪሎ አካባቢ ነው ያደኩት፣ ግን አሁን ወጥቼ አያት አካባቢ የሚባል ሰፈር ነው መኖረው፣ እና አፎርድ አታደረገውም። የመሀል ከተማው ሲጀምርም ተጠርጎ ወጥቷል። እና ይህ ህይወት በሙሉ ሰው በትክክል እኔ እንዳልኩ ህይወቴን ምተውን ያህል እስኪመስለኝ ድረስ ነው የዚህ ቲያትር ጭብጥ እና አጠቃላይ በውስጡ የሚነገሩ መልእክቶችን ያየሁበት እና የዛ ቤተሰብ ፈተና በአብዛኛው አሁን ካለው የኢትዮጵያ ፋሚሊ የኢትዮጵያ የቤተሰብ ስትራክቸር ጋር አቅር ጋር በጣም ተመሳሳይ ነው። ተዛማጅነው ያለበት ሁኔታ ይህ ተውኔት ወደ አማርኛ ተተርጉሞ ለመድረክ እንዲበቃ በኢትዮጵያ የአሜሪካ ኤምባሲ ድጋፍ አድርጓል። ተውኔቱ ካለው ተወዳጅነትና ስነ ጽሁፋዊ ብስለት ጋር ተያይዞ በአሜሪካ የሁለተኛ ደረጃና የዩኒቨርሲቲ ስርዓተ ትምህርት ውስጥ በሥነ ጽሁፍ ዘርፍ ተካቶ ለተማሪዎች እንደሚሰጥ የገለጹት በአሜሪካ ኤምባሲ የህዝብ ጉዳዮች ኃላፊ ሩት አን፣ ለኢትዮጵያውያን በትርጉም መቅረቡ ስላለው ፋይዳም አብራርተዋል። We read it in high schools and universities. We study it as, um, በሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች እናነበዋለን። ቲያትር በገጸ ባህርያት ውስጥ እየሆነ ያለውን ነገር እንድንረዳ እንዴት እንደሚያስገነዝብ የሚያሳይ ምርጥ ምሳሌ አድርገን እናጠናዋለን። ያንን በብሔራዊ ቲያትር መድረክ ላይ መመልከት ትልቅ ክብር ነው። ይህ የቲያትር ስራ በዩናይትድ ስቴትስ በሚገኙ የሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች በስፋት የሚጠናበት ምክንያት ቲያትር በገጸ ባህርያት ውስጥ እየሆነ ስላ ያለው ነገር የሚሰጠንን ግንዛቤ የሚያሳይ ምርጥ ምሳሌ ስለሆነ ነው። እናም አቶ ተክሌና አቶ አለማየሁ የኢትዮጵያ ተመልካቾችም በዚያ ደረጃ እንዲያዩት ይህንን በአማርኛ ከማዘጋጀት አንጻር የሰሩት አስደናቂ ነው። ኤምባሲው ተውኔቱ ወደ አማርኛ ተተርጉሞ እንዲዘጋጅ ያደረገው ድጋፍ ከኢትዮጵያ ጋር የሚደረገው የባህል ልውውጥ አካል እንደሆነም ገልጸዋል። የምናካሄደው የባህል ልውውጥ ፕሮግራም በሙሉ በትብብር ወይም ከአጋሮች ጋር የሚካሄድ ነው እና ይህ ሀሳብ የተወለደው አቶ አለማየሁ ይህንን ቲያትር ወደ ኢትዮጵያ መድረክ ለማምጣት ከነበረው ሀሳብ ነው። ያንን እቅድ ስናይ ግን ተደስከናል። ይህ ምርጥ ዘመን ተሻጋሪ ስራ ነው፣ ምክንያቱም በየትኛውም ጊዜና ቦታ ያሉ ተመልካቾችን ይስባል። ዊሊ ሎማን ዋናው ገፀ ባህሪ ማለት ነው። ልጆቹ እሱ ያስቀመጠላቸውን እቅድና ህልም ማሳካት እንዳቃታቸው ሲመለከት በሚሰማው ስሜት የማያዝን ወላጅ በዓለም ላይ ያለ አይመስለኝም። በ1940ዎቹ የነበረ የሽያጭ ሰራተኛ በስራ ዘመኑ ማብቂያ ላይ በመድረሱና በሙያውም የተመኘው ቦታ ላይ ባለመድረሱ የሚያልፍበት ውጣ ውረድ ወይም ትግል ማንኛችንም ልንረዳው የምንችለው ነገር ነው። የአባወራ ጉዞ ተውኔት ባለፈው እሁድ በብሔራዊ ቲያትር ሲቀርብ በርካታ የቲያትር አፍቃሪያን ታድመዋል። በቲያትሩ ላይ የዊሊ ሎማንን ገጸ ባህሪ ተላብሶ ድንቅ የትወና ብቃቱን ያሳየው ተስፋዬ ገብረሃና የተውኔቱ ዋና ተዋናይ ሲሆን፣ አዳነች ወልደ ገብርኤል፣ ገነት አሰፋ፣ ሄኖክ በሪሁን፣ ሱራፌል ተካ፣ ብሩክ ምናሴ ና ሚካኤል ታምሬም ከተዋንያኑ መካከል ናቸው። ተውኔቱ ከቀጣዩ ሳምንት ጀምሮ በአዲስ አበባና ና በተለያዩ የኢትዮጵያ አካባቢዎች ለሚገኙ የዩኒቨርሲቲ ና የሁለተኛ ደረጃ ትምህርት ቤት ተማሪዎች በመድረክ እንደሚቀርብ ለአሜሪካ ድምፅ የገለጸው የተውኔቱ ተርጓሚና ፕሮዲሰር አለማየሁ ገብረህይወት ከዚያ በመቀጠል ለሌሎች የኅብረተሰብ ክፍሎችም ይቀርባል ብሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ፣ እናመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። በመቀጠል የምናስተዋውቃችሁ ወጣት የቴክኖሎጂ ፈጠራ ተጽእኖ ተሰጠውን በመጠቀም ታዳጊዎች በዘርፍ ውስጥ እንዲበረቱ እያገዘ ይገኛል። በኢትዮጵያ የግብርና ዘርፍ የራሱን አሻራ ለመተው በማሰብ ይፋ ያደረገው አማራጭም ትኩረትን አግኝቷል። ወጣቱ እንተዋውቀው። ስሜ ናትናኤል ባህሉ ይባላል ነው በአዲስ አበባ ሳይንስና ዩኒቨርሲቲ የኤሌክትሮ ሜካኒካል ኢንጂነሪንግ ተመርቄ የተለያዩ የፈጠራ ዘርፎች ላይ፣ አሁን ላይ ደግሞ በሮቦቲክስ ና አርቲፊሻል ኢንቴሊጀንስ እንዲሁም አግሪካልቸር ላይ የተለያዩ የፈጠራ ስራዎችን እየሰራሁ እገኛለሁ ማለት ነው። በጣም አመሰግናለሁ ናትናኤል። ወደ ሮቦቲክ ና አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ ልህቀት ወደሚባለው ዘርፍ እንድታዘነብል የገፋፉ ጉዳዮች ምን ነበሩ? እስቲ እሱን ጠቅለል አድርገን ገረን ወደ ፈጠራ አለም ወይም ደግሞ ወደ ቴክኖሎጂ የመጣሁት ገና ስድስተኛ ክፍል ክፍል እያለሁ ነው። ሙሉ ለሙሉ ወደ ፈጠራ ስራዎችን መስራት የጀመርኩት ከዛ ጊዜ ጀምሮ የተለያዩ ሰርቲፊኬቶች አሉ። ድሮ ገና መጀመሪያ የሚሰራ የነበርኩት ዲናማው የምንላት ወይም ደግሞ ትንሽ የዋ ሞተር ፓል ዲሲ ሞተር ነው። በእነሱ ተጠቅሜ መኪና እንዲሁም ደግሞ ትናንሽ ነገሮች መስራት ጀመርኩ። ከዛ በኋላ እያደገ እያደገ አካባቢ ላይ ያለው ችግሮችን ሶልቭ ለማድረግ በማለት ወደዚህ ዘርፍ እየጠጋው መጣው ማለት ነው። ሌላኛው ምንድን ነው? ቤት ውስጥ የተለያዩ ችግሮች አሉ። የእናቶች በጣም ከባድ ስራ ነው። ቤት ማዝጋት ዲፊካልት የሆነ ስራዎች ነው እና እነዚህ ስራዎች ሮቦቶች መወጣት አለባቸው ብዬ አስባለሁ እና ወደ ሮቦቲክስ ዘርፍ እንድመጣ ያደረገኝም ይሄ አንዱ ነገር ነው ማለት ነው። እንግዲህ በዚህ በሮቦቲክስ ዘርፍ የግልህን እንቅስቃሴ ስታደርግ ቆየህ፣ በኋላ ህጻናትና ታዳጊዎች ደግሞ ስለ ዘርፉ የበለጠ እንዲያውቁ የሚያግዝ ማስተማሪያ ማዕከል ከፍተሃል። አዎ፣ ሀገራችን ውስጥ ቴክኖሎጂ ወይም ደግሞ ለፈጠራ ምቹ አይደለም። ኢኖቬሽን ላይ ያለ ሰዎች ቻሌንጁን በጣም ከባድ ነው አውቀዋለሁ። እና እኔ ራሴ የምፈልጋቸው እቃዎች የምፈልጋቸው ትምህርት ላገኝ አልቻልኩም ነበር። በቂ የሆነ ኢዱኬሽን በቂ የሆነ ማቴሪያሎች፣ ሰንሰሮች፣ ማይክሮ ኮንትሮሎች ማግኘት አልችልም ነበር፣ እንዲሁም በቂ የሆነ ኤዲውኬሽን ማግኘት አልችልም ነበር እና ይሄኛውን እኔ ያለፍኩትን ያለፍኩትን ችግሮች ሌላ ለፈጠራ ፓሽን ያለው ሰው እንዲህ ያልፋቸው አልፈልግም እና አንድ ላይ በምንሆንበት ልጆችን በማስተምርበት ደግሞ አረው እኔም ከእነሱ የምማረው በጣም ትልቅ ነገር አለ እና እኔ በልጅነት ያጣሁት ነገር እነሱ እንዳያጡት ከሚለው እሳቤ የተነሳ ነው ወደ ሮቦቲክስና አርቲፊሻል ኢንቴሊጀንስ ማሰልጠኛ የገባሁት ማለት ነው። ናትናኤል እንግዲህ ሮቦቲክስና አርቲፊሻል ኢንቴሊጀንስ ወይንም ሰው ሰራሽ ልህቀት የሚባሉት ዘርፎች ወሰብሰብ ያሉ የቴክኖሎጂ ዘርፎች ናቸው። ህጻናትን ስለ እነዚህ ዘርፎች ለማስተማር አልተቸገርክም ወይ? ትልልቅ ሀሳቦችን ለህፃናት በቀላሉ እንዲገቡ የምታደርግበት ልዩ መንገድ አለ ወይ? በእርግጥ እኔም በጣም የኔን ክሬቲቪቲ አድርጌበታለሁ የሚለው ሀሳብ ቢኖር እዚህኛው ላይ ነው። ልጆች ሲማሩ መጀመሪያ ላይ ጭንቅላታቸውን ብዙ ጊዜ እንደሚነገረውም ባዶ ወረቀት ናቸው ይባላልና እኛ የምንሰራቸው ሮቦቶች አሉ። ትናንሽውን ሮቦቶች ወይም ደግሞ በእንጨት የሚሰሩ እነሱ እንዴት አድርገው ነው ሙቭ እያደረጉ ያሉት የሚለው ነገር እናሳያለን። ሌላኛው ደግሞ የምናደገው ትልቅ ነገር ምንድን ነው ፕሮብለም አንዷን ዕቃ ከአንድ ቦታ አንስተው ወደ ሌላ ለመውሰድ ያለውን ችግር እንዴት ነው የሚለው ነገር እናስተምራቸዋለን። እና ልጆቹን በሚገባቸው መልኩ ለእነሱ ለመማር ወይም ደግሞ እንዲገባቸው በሚሆን መልኩ ተደርጎ የተሰሩ ኮንፈረንሶች አሉ። ወይም ደግሞ ሮቦቲክ አርሞች አሉ። ልክ ካየህ ልጆች የሚሰሯቸው ክሬኖች አሉ፣ በሃይድሮሊክ የሚሰሩት በስሪንጅ ምናምን ተጠቅሞ ማለት ነው። እና እንደዚህ አይነት ሮቦቲክ አርሞች እና እንደዚህ አይነት ክሬኖች ምናምን አሉ፣ ሮቦቶች አሉ እና እነሱ ሙቭ በማድረግ ቤዚ ኮንሰርቱ እንዲገባቸው ነው ዋናው የምንሰራው ማለት ነው። ፈጠራዎችን ተጠቅመህ ኢትዮጵያ ውስጥ ችግሮችን ለመፍታት እቅድና ህልም እንዳለህ ከዚህ በፊት እንግዲህ አይቻለሁ። በተለያዩ መንገዶች ስታጋራቸው ካየዋቸው መካከል አንዱ ማር ምርትን ከፍ ለማድረግ የሚያግዝ ከስሪዲ ጋር የተገናኘ የፈጠራ ውጤትን ለማቅረብ ጥረት እያደረግ እንደነበር አይቻለሁ። ስለሱ የፈጠራ ሂደት እስቲ ንገረኝ። ያም ንብ ቆፎ ይባላል ስሙ ያ የፈጠራ ፕሮጀክት። ንቦች ላይ መስራት በጀመርኩኝ ወደ አምስተኛ መትሄድኩን ይገኛለሁ። ንቦች የራሳቸው የሆነ በጣም አትራክት የሚያደርግ ከሰው ጋር የሚያመሳስል ባህሪ ያላቸው እና ያ ባህሪ ወደ ንቦች እንድሳብ አድርጎኛል። ግን የሆነ እርዳታ ከደረገላቸው ከሚሰጡን ማር በጣም እጥፍ በሆነ ሊሰጡን ይችላሉ የሚል ሀሳብ መጣና፣ ስምንት ኪሎ ማር በልቶ ነው የአንድ ኪሎ ዋክስ የሚያመርቱ ወይም ደግሞ ሰሙን የሚያመርቱት እኛ የምንፈልገው ደግሞ ማሩን ነው። እና ቅርብ ጊዜ የሰራሁት ምንድን ነው ዋክሱን ወይም ደግሞ ውስጥ ላይ እየጋገሩ በአማርኛ እንጀራ ነው የምንለው። ከዛ ነው እንጀራ ማር የሚለው የተወሰደው እና እስከሚሰሩ በጣም ረዥም ጊዜ ፈጅባቸዋል እና ደግሞ ብዙ ማርበልቶ ሆነው ያንን ሀኒኮም ወይም ደግሞ ዋክስ የሚሰሩት እና ይህም ብንቀንስላቸው ና ፍሪድ ፕሪንትር የሆነ ፕላስቲክ ብንሰጣቸው የበለጠ ቶሎ ብለው በአመት ሁለት ጊዜ ሀርበስት የሚያደርግ የነበረ ገበሬ በአመት አራት ጊዜ ሀርበስት ማድረግ ይችላል ማለት ነው። ይሄ ማለት በሁለት ዓመት የሚያገኘው የነበረው ምርት በአንድ አመት ማግኘት ይችላል ማለት ነው። ምክንያቱም ንቦቹ ያላቸው ስራ አምጥተው ሃኒኮምቡን ፊል ማድረግ ነው። ንብ አንድ ስራ ነው የሚሰራ። ማሩን ለማዘጋጀት ኔክታሩን ይመጣል፣ ከመጠጠ በኋላ ደግሞ ወደ ልኮዝና ፍርክቶዝ ቀይሮ ማር ያደርገዋል። ማ ብሬክ ዳውን ያደርገዋላ ወያና ውስጥ ላይ ኔክታሩን ከዛ ወደ ማሪ ቀይረዋል ማለት ነው። ና ስለዚህ ዋናው ከባዱ ነገር ዋክስን ፕሮዲስ ነው ብዙ ጊዜ የሚፈጅባቸው ና ብዙ ማር የሚያስፈልጋቸው ዋክስን ለመስራት ነው። ይህንን ለመቀነስ ሪፕሪንትድ የሆነ ዋክስ አስገብ የላቸው እየሰሩበት ይገኛል ማለት ነው። ያማከርካቸው ባለሙያዎች ምን አይነት ድጋፍና ምን አይነት ምክር እየሰጡ ይገኛሉ? ከአግሪካልቸር ሚኒስተር በቅርበት እየሰራ እንገኛለን። እነሱም በጣም ወደውት፣ ከሚጋ አንድ ላይ ሆኖ እየሰራን ነው የምንገኘው። ስሪድትንክድ የሆነውን ነገር አይተውታል። ይህኛውን ነገር የመጨረሻ ወደ ፕሮዳክት ለቨል የሚሄድበት ስቴት ነው ያለው። ማለት ከግብርና ሚኒስቴርም በጣም ጥሩ የሆነ ሪስፖንድ ነው ያለው። ኦልሞስት ወደ ማኑፋክቸሪንግ የምንገባም ይመስለኛል በቅርብ ጊዜ። ኢትዮጵያ ውስጥ አንተን የመሰሉ በሳይንስና ቴክኖሎጂ ዘርፍ መግፋት የምትፈልጉ ወጣቶች እንድትበራከቱ ምን መደረግ አለበት ትላለህ? ወጣቶች ራሳቸውን የኢንተርፕረነርሽፕ መጽሐፍቶች በማንበብ ራሳቸውን እንደ ኢንተርፕረነር በማየት ወይም እንደ ስራ ፈጣሪ በማየት ራሳቸውን ወደ ኢንተርፕረነርሽፕ ማስጠጋት ማቀራረብ መቻል አለባቸው። ሁለተኛው መንግስት በጣም የተለያዩ የፈጠራ ውዶች ያዘጋጃል። በጣም የተለያዩ ኢቨንቶች ይዘጋጃል፣ በመንግስትም እንዲሁም በግልም ይዘጋጃል። እንደዛ ላይ ኢንቮልቭ በማድረግ አምስት ስድስት የሆኑ የፈጠራ ሰዎች አንድ ላይ ሲሆን የበለጠ ክሬቲቭ የሆነ ነገራቸውን ይጨምራል ነው የሚባለው እና እንደዚህ አይነት ኢቨንቶችን በመሳተፍ ራሳቸው ወደ ኢንተርፕራንሽ ወይም ደግሞ ወደ ፈጠራ እንዲያመጡ መክራቸዋሉ ማለት ነው በጣም አመሰግናለው ናትናኤል በሀይሉ የሮቦቲክስ እንዲሁም ደግሞ የአርቲፊሻል ኢንቴልጀንስ የሰው ሰራሽ ልህቀትን በተመለከተ ህጻናትና ታዳጊዎች ለማስተማር የምታደርገውን ጥረት እንዲሁም ደግሞ የግል የፈጠራ እንቅስቃሴን በተመለከተ ለአድማጮች ስላጋራህን ሀሳብ ሁሉ በእጅጉ አመስጋኝ ነኝ መልካም ነገር ይቁጠምህ ናትናኤል እኔም አመሰግናለሁ ጋቢና ቪኦኤ ቀጥላል። ቀጣዩ ዘገባ በአፍሪካ ትምህርት ስርዓት ውስጥ ተጽዕኖዋን ለማስፋት ቻይና እየተገበረች ነው ስለተባለው መርሃ ግብር ይነግረናል። የቪኦኤ ዘጋቢዎች ያሰናዱትን ቆንጅታዬ ታሰማናለች። ታይ ቺ የተሰኘው የማርሻል አርትስ ጥበብ የሻይ ምርቷና ፓንዳ የተባለው ብርቅዬ እንስሳ በደቡብ አፍሪካው በአዲሱ የኮንፊሽየስ ኢንስቲትዩት ከሚታዩት ቻይና በሌሎች ላይ ተጽዕኖ ለማድረግ የምትጠቀምበት ለስለስ ያለ ዘዴ ወይም ኃይሏ ነው። በአህጉሪቱ ከሚገኙት ቁጥራቸው ወደ ስልሳ የሚደርስ ተመሳሳይ ተቋማትም አንዱ ነው። ከቻይና ጋር በንግድ ሥራና በሌሎች ጉዳዮች የተሳሰረ እያደገ የመጣ ግንኙነት አለን። አስተርጓሚ ያስፈልጋቸው ነበር እና አሁን እዚህ ደቡብ አፍሪካ ውስጥ የመንደሪን ቋንቋ ማስተማር ጀምረናል። እንደ አውሮፓውያን የዘመን አቆጣጠር ከ2016 አንስቶ የስርዓተ ትምህርቱ አካልም ሆኗል። መንደሪን ስታውቅ በጣም ብዙ እድሎችን ታገኛለህ። አፍሪካ ውስጥ እነዚህ ተቋማት ተቀባይነት እያገኙ በማደግ ላይ ናቸው። የመጀመሪያው የኮንፊውሸስ ኢንስቲትዩት እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ ም ደቡብ ኮሪያ ላይ ተከፈተ። ቤጂንግ እንደምትለው ተቋሙ በቻይና የትምህርት ሚኒስቴር ድጋፍ የቻይናን ቋንቋዎችና ባህልን ማስተዋወቅ ነው ዓላማው። ይሁንና ዩናይትድ ስቴትስ እና ብሪታንያ እንደሚሉት እነኚህ ማዕከላት ፕሮፓጋንዳ ለማሰራጨት የተቋቋሙ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት ዩናይትድ ስቴትስ ዋሽንግተን ዲሲ ላይ የሚገኘውን የኮንፊሽስ ኢንስቲትዩት የአሜሪካ ማዕከል የቻይናን የውጭ ተልዕኮ ለማሳካት የቆመ በሚል ፈርጃ በዩናይትድ ስቴትስ ዩኒቨርሲቲዎች የነበሩትን ከ አንድ መቶ በላይ ማዕከሎች ዘጋች። ስዊድን፣ ፊንላንድ፣ ኖርዌይ፣ ቤልጅየም እና ዴንማርክን ጨምሮ የአውሮፓ ሀገሮችም ባለፉት ጥቂት ዓመታት ውስጥ በየዩኒቨርሲቲዎቻቸው ውስጥ ይገኙ የነበሩትን የኮንፊሽስ ተቋማት እየዘጉ ናቸው። እንደ አውሮፓውያን የዘመን አቆጣጠር እስከ 2ሺ22 ድረስ በነበረው አስርት ዓመታት ውስጥ ቻይና በዓለም ዙሪያ በ159 ሀገሮችና ግዛቶች ውስጥ ቁጥራቸው ወደ 500 የሚደርስ የኮንፊሽስ ተቋማትን ገንብታለች። በዋናነትም በሀገር ውስጥ ዩኒቨርሲቲዎችና ቻይና ከሚገኙ እህት ዩኒቨርሲቲዎች ጋር ይሰራሉ። ሁሉም ዩኒቨርሲቲዎች ሁሉም ዩኒቨርሲቲዎች ማለት ይቻላል በቻይና መንግስት ነው ድጋፍ የሚደረግላቸው። ስለሆነም ከቻይና መንግስት ጋር ምንም አይነት ነገር መስራት ካልፈለግ ከቻይና ዩኒቨርሲቲዎች ጋርም መተባበር አትችልም። ሊረን ዜንግ እነኝህን ተቋማት አስመልክቶ በዋናነት ከምዕራቡ አለም በኩል የሚቀርቡትን ትችቶች ነው ያነሱት። የምዕራብ ኬፕ ዩኒቨርሲቲው የዓለም አቀፍ ግንኙነት ፕሮግራሞች ዲሬክተር ኡሜሽ ባዋ በበኩላቸው ማስጠንቀቂያ ተሰጥቷቸው እንደነበረ ይናገራሉ። በአውሮፓ ያሉ የስካንዲቪያን ሀገሮች አጋሮቻችን፣ አንዳንዶቹም በየሀገሮቻቸው ያሉትን የኮንፊሽየስ ተቋማት የዘጉ ናቸው በመጨረሻ መዘዝ ያስከትልባችኋል ሲሉ አስጠንቅቀውናል። አንዳንድ ምሁራን ያስጠነቅቃሉ ተቋማቱ የንግግር ነፃነትን በተመለከተ ጣልቃ ሲገቡ፣ አንዳንድ የትምህርት ክፍሎችም በዚህ ሳቢያ ቻይና ወሳኝ አድርጋ የምትመለከታቸውን ጉዳዮች አስመልክቶ ራሳቸውን ሳንሱር ያደርጋሉ። የቻይና መንግስት በተለይም እንደ ታይዋንና ቲቤት የመሳሰሉ ጉዳዮችን አስመልክቶ ለሚያስተላልፋቸው መልእክቶቹ ጥሩ አድርጎ የተቀነባበረና በአንድ መልክ የተዋቀረ አሰራር ነው የሚከተለው። በመሆኑም በአንድ በኩል ያንን መልእክት አገልቶ ለማ ማሰማት ይጥራል። ለምሳሌ ያክል አንድ ዩኒቨርሲቲ የቲቤት ተወካይ የሆነ ሰው ቢጋበዝ በአገሩ ካለው የቻይና ኤምባሲ ግፊት ይገጥመዋል። አሁን ደግሞ በኮንፊሽየስ ዩኒቨርሲቲ በኩል ተመሳሳይ ጫና ሊደረግበት ይችላል። ዘንግ ግን የተባሉት ስጋቶች መሰረት የላቸውም ባይ ናቸው። የኮንፊሽየስ የትምህርት ተቋም ባለን ስፍራ ሁሉ የአገሬው ተወላጅ የሆነ ተባባሪ ዲሬክተር አለን። እናም ያ የአገሬው ተወላጅ የሆነ ተባባሪ ዲሬክተር ስርዓተ ትምህርቱን የተለያዩ እንቅስቃሴዎችንና ዝግጅቶቹን ሙሉ በሙሉ ይቆጣጠራል። በመሆኑም ሁሉም የአገሬውን ዩኒቨርሲቲ ህጎችና ደንቦችን ደንቦች እናከብራለን ይሆናል። የእኛ ስርዓተ ትምህርት በአገሬው መምህራን በደንብ እንዲፈተሽ ይደረጋል። በህዳር 2022 ይህ የኮንፊሽየስ ተቋም በኬፕታውን ደቡብ አፍሪካ ላይ ሲከፈት በዚያች ሀገር ስድስተኛው ተቋም መሆኑ ነው። የቻይናውያኑን ተቋማት አስመልክቶ ምዕራባውያን የሚያሰሟቸው ስጋቶች በዌስተርን ኬፕ ዩኒቨርሲቲ ላይ ብዙም የሚሰሩ አይደሉም ይላሉ ባዋ በአጋርነት የምንመሰረታችውን ግንኙነቶችን በተመለከተ በጣም ግልጽ ነን። እናም እንደሌላው ነገር ሁሉ ጥንቃቄ እናደርጋለን። እሴቶቻችንን ከማይጋሩ ወገኖችም ጋር አጋርነትን አመሰረትም። በዲሞክራሲያዊት ሀገር ውስጥ ያሉ ብዙ ሰዎች ከቤይጂንግ ጋር ባለው ታሪክ የተነሳ የቻይናን የትምህርት ተቋማት በአውንታ ይቀበላሉ። ቻይና በሀያኛው ክፍለ ዘመን አብላጫውን ጊዜ አድሎና የዘር መለያየት ያስከተለ የቅኝ አገዛዝና ጥቂት ነጮች የሚ የሚመሩትን አገዛዝ በመቃወም በርካታ የጥቁሮች የነጻነት እንቅስቃሴዎችን ደግፋለች። ኮንፊሽንስ ኢንስቲትዩት የሚመሰርታቸው የአጋርነት ግንኙነቶች ከቻይና ዩኒቨርሲቲዎች ጋር የሚፈጽሙና ፖሊሲዎችን የወዳጅነት ግንኙነቶችንና ባህል እንዲሁም ለነኝህ ጉዳዮች ተገቢውን ስፍራ ለመስጠት የሚደረጉ ንግግሮችን ለማጉልበት መንግስት የሚያሰናዳው መርሃ ግብር ነው። በደቡብ አፍሪካ የአበርግጥ በጣም አስፈላጊ መሆኑን እናውቃለን። በዓለም ዙሪያ ቻይናውያን በታሪካቸው ሁሌም በጣም ጭቆና የደረሰባቸው ናቸው። በሌላ በኩል ቤጂንግ በተለያዩ ሀገሮች የምታስፈጽማቸውን የት የትምህርት መርሃ ግብሮች ሮድን ቤልት ከተባለው የመሰረተ ልማት ፕሮጀክት መሳ ለመሳ በማከናወን ላይ ትገኛለች። ሮድን ቤልት የተሰኘው የተሰኘውና እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ምት ለመጀመሪያ ጊዜ በጽንሰ ሀሳብ ደረጃ የተጠነሰሰው እቅድ በቻይናና በሌሎች ሀገሮች መካከል ያለውን በየብስና በባህር የሚደረጉ የምጣኔ ሀብት እንቅስቃሴዎች ለማጎልበት እንዲሁም የንግድ መስመሮችን ለማስፋት የታለመ የመሰረተ ልማት ግንባታ ያስተዋውቃል። የቻይና የትምህርት ሚኒስቴር ትምህርትን ይህን ፕሮጀክት ለማሳለጥ የተወጠነ አገልግሎት ነው ይላል። እንደ ኮንፊሽስ ኢንስቲትዩት የመሳሰሉ ተቋማትና የነጻ ትምህርት እድሎች፣ የለውጥ ፕሮግራሞችና የሙያ ስልጠና መርሃ ግብሮችም ክህሎትንና የባህል ልውውጥን ለማዳበር የሚያግዙ የፕሮጀክቱ ቁልፍ አካላት ናቸው ሲል ነው የሚያስረዳው። በአፍሪካ ትምህርታዊ ፕሮግራሞች በመደበኛ ተማሪዎች ብቻ የተወሰኑ አይደሉም። ባለፈው ዓመት ከስድስት የአፍሪካ ሀገሮች የተውጣጡ የፖለቲካ ሰዎች ቤጂንግ በአርባ ሚሊዮን ዶላር ታንዛኒያ ላይ የከፈተችውን አዲስ የአመራር አካዳሚ ትምህርት ተከታትለዋል። አንዳንድ ተንታኞች ይህን መሰሉ የትምህርታዊ ፕሮግራሞች የቻይናን ኮሚኒስታዊ ርዕዮት የሚያራምዱ ናቸው የሚል ስጋት ሲያድርባቸው፣ ሌሎች ግን ሁሉም ሀገር ይህን ስጋት ይጋራል ማለት አይደለም ይላሉ። እንዲህ ያሉት ጉዳዮች በአፍሪካ ተመራማሪዎች መካከል በባለጸጎቹ አገሮች እንደሆነው ሁሉ በማደግ ላይ ባሉትም አገሮች አሳሳቢ ከሚባሉት የፖለቲካ ጉዳዮች ውስጥ አይደሉም። አንዳንድ ሀገሮች የቻይና ትምህርታዊ እንቅስቃሴዎች ለዲሞክራሲያዊ እሴቶች አደጋ ደቃኝ ናቸው ሲሉ ሲያስጠነቅቁ፣ ሌሎች በአንጻሩ እነኝህን በአጋርነት የሚካሄዱ የትምህርት ፕሮግራሞች ከቻይናው የቤልት ኤንድ ሮድ ፕሮጀክቶች ተጠቃሚ ለመሆን የሚያስችሉ እድሎች አድርገው ይመለከቷቸዋል። አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ አብረናችሁ፣ አምሽተናል። የነገ ሰው ይበለን። መልካም ምሽት።